የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የዛሬ ሰኞ ምሽት ዝግጅታችን አሁን ጀመረ።

ኢትዮጵያ በገበያ ላይ የተመሠረተ የውጭ ምንዛሪ ተመን ተግባራዊ አድርጋለች። ይህም በተመለከተ የባለሙያዎችን አስተያየት አካተን ሙሉ ዘገባን በምሽቱ ወደ እናንተ ይዘን ቀርበናል። ይህና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችን በምሽቱ ተካተዋል። ሰላም ጤና ይስትልን አድማጮቻችን እንደምን አምሽታችኋል? ሐምሌ 22 2016 ዓ ም እያስተናገድኳቸው አብሬያቸው የማመሻው አስማማየ ነኝ። ነይል ለዓለም ዜናዎቹ ደረጅ ደስታ ዚያ ያለ የስቱዲዮ ቅንብሩን ደግሞ ኤልያስ አስማር ይመራልናል። ዋና አዘጋጇ ጽዮን ግርማ ናት።

ፕሮግራሞቻችንን ከራዲዮ ቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን ከእኛ ጋር አብራችሁን ማምሸት ትችላላችሁ። አሁን ከዓለም የተሰባሰቡ ዜናዎች ነው የምናልፈው ደረጀ ደስታ ይጠብቃቸዋል። በድጋሚ እንደምናመሻችሁ አድማጮች የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ።

ወጣት የአፍሪካ መሪዎች የሚያስተሳስረው ማንዴላ ዋሽንግተን ፌሎሺፕ ጉባኤ ተጀመረ። ብሩህ አፍሪካ ወጣቶችና የመጪ ዘመን መሪዎች በየዓመቱ የሚያስተሳስረው የማንዴላ ዋሽንግተን ፌሎሺፕ ጉባኤ በዋሽንግተን ዲሲ ከተማ በዛሬ ዕለት ተጀምሯል።

በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መስሪያ ቤት የሚሰናዳው ጉባኤ አስረኛ ዓመቱን ዘንድሮ ላይ የደፈነ ሲሆን በእስካሁኑ ቆይታው ኢትዮጵያን ጨምሮ ከሰሃራ በታች ከሆኑ አገራት የተውጣጡ ሰባት መቶ ያህል ወጣት መሪዎችን አሳትፈዋል። የወጣት አፍሪካውያን መሪዎች ትስስር መርሃ ግብር ያሊ በሚል አብይ ማዕቀፉ ይበልጥኑ በሚታወቀው መርሃ ግብር ውስጥ ተሳታፊ የሚሆኑ ወጣቶች በየሀገራቱ በሚደረጉ ልዩ ልዩ የሚመረጡ ሲሆን ወደ ዩናይትድ ስቴትስ ከመጡ በኋላ ለስድስት ሳምንታት

ሀያ በላይ በሆኑ ከፍተኛ ትምህርት ተቋማት ውስጥ የቀለም ትምህርትና የአመራር ስልጠናዎችን ይወስዳሉ። ከዚህ በተጨማሪ ከዩናይትድ ስቴትስ መንግስት መስሪያ ቤቶች፣ የግል ዘርፍ እና የሲቪል ማህበረሰብ ተወካዮች ጋር ትስስር የሚፈጥሩባቸው መርሃ ግብሮች ይዘጋጅላቸዋል። የዚህ መርሃ ግብር ግብ የአፍሪካ አህጉር እና የዩናይትድ ስቴትስ ህዝቦችን የሚጠቅሙ አዳዲስ እድሎችን የሚያበረክቱ ግንኙነቶችን መፍጠር እንደሆነ የአሜሪካ የውጭ ጉዳይ ሚኒስቴር ያሰራጨው የፕሬስ ማስገንዘቢያ ያሳያል።

በመርሃ ግብሩ ማጠቃለያ ላይ በሚከናወኑ የሶስት ቀናት ጉባኤዎች ላይ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድን ጨምሮ ከፍተኛ የአሜሪካ ባለስልጣናት የግሉ ዘርፍ ተወካዮችና የሲቪል ማህበረሰብ አባላትና የኪነ ጥበብ ሰዎች ንግግር እንደሚያደርጉ ይጠበቃል። የአሜሪካ ድምፅ የመርሃ ግብሩ ተሳታፊዎች ከሆኑ ወጣቶች ጋር የሚያደርጋቸውን ቃለመጠይቆችና ውይይቶች በቀጣይ ቀናት ውስጥ ያቀርባል።

በአፍሪካ መድኃኒቶችን የሚቋቋሙ የወባ ዝርያዎች አስግተዋል። አፍሪካ ውስጥ መድኃኒት የሚቋቋሙ የወባ ዝርያዎችን ስርጭት ለመግታት አስቸኳይ እርምጃ ካልተወሰደ በሚሊየን የሚቆጠሩ ሰዎች ሕይወት ለአደጋ ሊጋለጥ እንደሚችል ሳይንስ በተባለው ጥናታዊ መጽሔት ላይ የወጣው አዲስ ጥናት አመልክቷል። ጥናቱ

ወባን የሚያመጣው ጥገኛ ተውሳክ በበርካታ የምስራቅ አፍሪካ ሀገራት በሽታውን ለመከላከል የሚውለውን አርቲሜሲንን የተባለውን መድኃኒት የመከላከል ምልክት እያሳየ ነው ተብሏል። በኢትዮጵያ፣ ኤርትራ፣ ሩዋንዳ፣ ኡጋንዳና ታንዛኒያ ውስጥ ከአስር ከመቶ በላይ በወባ በተያዙ ሰዎች ላይ አርቲሜሲኒ በተባለው መድኃኒት ያልተበገሩ ራሳቸውን ቀይረው የታዩ የወባ ዝርያዎች ታይተዋል ሲል ዘገባው አመልክተዋል።

በአፍሪካ በየቀኑ ከ1 ሺ በላይ ህጻናት በወባ በሽታ ይሞታሉ። እንደ ኤሮፓ አቆጣጠር በ2022 በዓለም አቀፍ ደረጃ የሟቾች ቁጥር 600 ሺህ መድረሱም ተዘግቧል። የጥናቱ አቅራቢዎች ፖሊሲ አውጪዎችና ዓለም አቀፍ የገንዘብ ድጋፍ ሰጪ አካላት የአርቲሜሲኒን መድኃኒት አቅም ለማሳደግ አስቸኳይ እርምጃዎችን እንደሚወስዱ አሳስበዋል።

አዳዲስ ጸረ ተባይ መድኃኒቶችና የወባ ትንኞች አጎበር፣ ለጤና ባለሙያዎች የተሻለ ስልጠና፣ የወባ ክትባቶችን በፍጥነት ማሰማራት፣ በመድኃኒቶች ሳይበገሩ በሚራቡት የወባ ዝርያዎችም ላይ የተሻለ ክትትል እንዲደረግም ጥናት አቅራቢዎቹ አስረድተዋል። ባይደን የጠቅላይ ፍርድ ቤቱን የሚመለከቱ የለውጥ እቅዶችን ይፋ አደረጉ።

ፕሬዚደንት ባይደን ዩናይትድ ስቴትስን ጠቅላይ ፍርድ ቤት አስመልክቶ ለረዥም ጊዜ ሲጠበቁ የነበሩ የለውጥ ሀሳቦችን አቅርበዋል። የዲሞክራቲክ ፓርቲው ፕሬዚደንት የአገሪቱ ምክር ቤት የዘጠኙ ዳኞችን የስልጣን ጊዜ ገደብና የስነ ምግባር ድንጋጌ እንዲያዘጋጅ ጠይቀዋል። ፕሬዚደንት ባይደን አያይዘውም ህግ አውጪዎቹ የፕሬዚደንቱን ያለመከሰስ መብት የሚገድብ የህገ መንግስት ማሻሻያ እንዲያጸድቁ ግፊት እያደረጉ መሆናቸው ተመልክተዋል።

ዋይት ሀውስ፣ ባይደን በፍርድ ቤቱ እንዲኖር ያቀዱትን ለውጦች በዝርዝር አስቀምጧል። ይሁን እንጂ የባይደን እቅድ ሊካሄድ 99 ቀናት ብቻ በቀሩት የምርጫ ጊዜ ውስጥ በተከፋፈለው የአገሪቱ ምክር ቤት ዘንድ የመጽደቅ እድሉ አነስተኛ ነው ተብሏል። ዲሞክራቶች ግን ብርቱ የቅርብ ፉክክር በሚታይበት የምርጫ ውድድር የመራጮችን ጠንካራ ትኩረት እንደሚስብ ተስፋ አድርገዋል።

በይፋ የዲሞክራቲክ ፓርቲ እጩ እንደሚሆኑ የሚጠበቁት ምክትል ፕሬዚደንት ካማላ ሀሪስ ውድድሩን በነጻነትና በእውከት መካከል ያለ ምርጫ በሚል ሰይመውታል። በዋሽንግተን ፖስት ጋዜጣ

አስተያየት መስጫ ላይ የሰፈረውን የባይደን አስተያየት ለተቋማት ክብር አጽንኦት ሰጥቷል። አሁን ያለው ሁኔታ ህዝቡ በፍርድ ቤት ላይ ያለውን እምነት ያሳጣል ሲሉም ባይደን በጽሁፋቸው ተከራክረዋል። የባይደን እቅድ የጠቅላይ ፍርድ ቤቱን ዳኞች የህይወት ዘመን አገልግሎት ወደ 18 ዓመት ዝቅ እንዲደረግና ፕሬዚደንቱ በየሁለት ዓመቱ አዳዲስ ሹመቶችን እንዲያካሄድ ምክር ቤቱን ይጠይቃል።

ባይደን በፕሬዚደንት ያለመከሰስ መብት ላይ የተሰጠውን የጠቅላይ ፍርድ ቤት ውሳኔን ለመቀልበስ ህገ መንግስታዊ ማሻሻያ እንዲደረግ ጠይቀዋል። የቀድሞው ፕሬዚደንት ትራምፕ የለውጥ ጥረቶቹ በምርጫ ውስጥ ጣልቃ ለመግባትና የፍትህ ስርዓቱን ለማጥቃት ኢዲሞክራሲያዊ ሙከራ ነው ሲሉ ተችተውታል። ዲሞክራቶች የፖለቲካ ተቃዋሚዎቻቸውን እኔንና የተከበረውን ጠቅላይ ፍርድ ቤትን በማጥቃት በፕሬዚደንታዊ ምርጫ ጣልቃ ለመግባትና የፍትህ ስርዓቶቻችንን ለማጥፋት እየሞከሩ ነው

ለፍትሐዊና ገለልተኛ ፍርድ ቤቶቻችን መታገልና ሀገራችንን መጠበቅ አለብን ሲሉ ትራምፕ በዚህ ወር መጀመሪያ ላይ ትሩስ ሶሻል በተሰኘው ማህበራዊ ገጻቸው ላይ ባሰፈሩት ጽሁፍ ተናግረዋል። የቻይናው ሺና የጣሊያኗ ሜሎኒ ቤጂንግ ውስጥ መከሩ። የቻይናው ፕሬዚደንት ሺጂንፒንግ እና የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በዩክሬን ጦርነትና

በመካከለኛው ምስራቅ ቀውስ ዛሬ ሰኞ ቤጂንግ ውስጥ መወያየታቸውን የሜሎኒ ጽህፈት ቤት አስታውቋል።

አገራቸው የወቅቱን የቡድን ሰባት ፕሬዝደንትነት ቦታ የያዘችው ሜሎኒ ከጊዜ ወደ ጊዜ እየጨመረ የመጣውን ዓለም አቀፋዊ የጸጥታ ችግርን ለመቋቋም ቻይና እንደ አጋር ያላትን ጠቀሜታ በንግግራቸው አሳስበዋል። ሁለቱ መሪዎች ከዩክሬን ጦርነት ጀምሮ በመካከለኛው ምስራቅ ሁኔታዎችን የበለጠ ሊያባብስ እስከሚችለው ስጋት ያሉትን ጉዳዮች በማንሳት ቅድሚያ በሚሰጣቸው ዓለም አቀፍ አጀንዳዎች ዙሪያ ተነጋግረዋል።

በተጨማሪም ሁለቱ መሪዎች በኢንዶ ፓሲፊክ ውስጥ እየጨመረ ስላለው ውጥረት መወያየታቸውን የጣሊያኑ መሪ ጽሕፈት ቤት አስታውቋል። ባለፈው ዓመት በምዕራቡ ዓለምና በዓለም ሁለተኛዋ ትልቁ ኢኮኖሚ በሆነችው መካከል ያለው የንግድ ግንኙነት እያሽቆለቆለ በመጣበት ወቅት ጣሊያን የሺ ትልቁ መታወቂያ ፕሮጀክት ከሆነው የቤልት ኤንድ ሮድ ተነሳሽነት መሳተፏን አቋርጣለች።

ሜሎኒ ከዚያ ወዲህ እያሽቆለቆለ የመጣውን የሀገራቸውን ኢኮኖሚ እንዲያንሰራራ ከቤጂንግ ጋር ያላቸውን ትስስር ማሳደግ ፈልገዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው።

እንግሊዝ ውስጥ ስምንት ሰዎች በስለት ተወጉ። ዛሬ ሰኞ እንግሊዝ ውስጥ ቢያንስ ስምንት ሰዎች በስለት መወጋታቸው ተነገረ። በሰሜን ምዕራብ እንግሊዝ ሳውስፖርት ውስጥ በደረሰው ከዚህ አደጋ ጋር በተያያዘ አንድ ሰው በቁጥጥር ስር መዋሉም ተነግሯል። በአካባቢው የሚገኝ የሕጻናት ሆስፒታል ድርጊቱን ትልቅ አደጋ ሲል፣ የሀገሪቱ ጠቅላይ ሚኒስትርም በጣም አስደንጋጭ ብለውታል።

የሰሜን ምዕራብ አምቡላንስ አገልግሎት የአልደርሄይ ህጻናት ሆስፒታልን ጨምሮ ወደ ሶስት የተለያዩ ሆስፒታሎች የተወሰዱት በስለት ተወግተው ለቆሰሉት ስምንት ሰዎች ሕክምና መስጠት ችያለው ብለዋል። የመርሲሳይድ ፖሊስ እንደገለጸው ከቀኑ 11 ሰዓት ከ50 ላይ አደጋ መድረሱ በተገለጸበት ስፍራ ፖሊስ ቢላዋ መያዙ የተነገረውን አንድ ግለሰብ በቁጥጥር ስር መዋሉን ሮይተርስ ዘግቧል። የአደጋው መንስኤ ዘገባው አላመለከተም።

የሰሜን ኮሪያው መሪ ክብደት አስግቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን የሰውነታቸው ክብደት እንደገና በመጨመሩ ከውፍረት ጋር ለተያያዙ የደም ግፊትና የስኳር በሽታ ለመሳሰሉ የጤና ችግሮች መዳረጋቸው ተዘገበ።

የደቡብ ኮሪያ ብሔራዊ መረጃ አገልግሎት የሰሜን ኮሪያ ባለስልጣናት የኪምን የጤና ጉድለቶች ለማከም በውጭ ሀገር አዳዲስ መድኃኒቶችን እያፈላለጉ እንደሆነ ታውቋል። የአርባ አመቱ ኪም አለመጠን በመጠጣትና በማጨስ ይታወቃሉ። የልብ ችግር ታሪክ ካለው ቤተሰብ የመጡ ሲሆን፣ ሁለቱም አባትና አያታቸው የሞቱት በልብ ህመም ነው። እንደ ኤሮፓ አቆጣጠር በ2021 ኪም አመጋገባቸውን በመቀየር ክብደታቸውን ለመቀነስ ችሎ ነበር።

በቅርብ ጊዜ የታዩ ምስሎች ግን የሰውነት ክብደታቸው ወደ ቦታው መመለሱን ሲያሳዩ፣ አሁን 140 ኪሎ ግራም ወይም 308 ፓውንድ እንደሆኑ ተዘግቧል። ኪም ለልብ ህመም ከፍተኛ ተጋላጭነት ካላቸው ሰዎች እንደሚመደቡ ሲነገር፣ ከሰላሳዎቹ አመታት መግቢያ ጀምሮ የደም ግፊትና የስኳር በሽታ ምልክቶች እንደታዩባቸው የሕክምና ምንጮችን የጠቀሰው አሶሲየትድ ፕሬስ ዘግቧል። ኪም ጆንግ ኡን እንደ መጠጥ ማጨስ እና ጭንቅላት

ጭንቀት ለመሳሰሉ የአኗኗር ችግሮች የተጋለጡ መሆናቸውን ዘገባው አመልክቷል። የኪም አቅምና ጤና ማጣት የኒውክሌር ጦር መሳሪያ ባለቤት በሆነችው ሀገር እሳቸውን የሚተካ መሪ ባለመገለጹ በዓለም አቀፍ ደረጃ የጤናቸው ጉዳይ የቅርብ

ክትትል አስከትሏል። ምንም እንኳ በይፋ ባይገለጽም ኪም የ10 ዓመት ሴት ልጃቸው ኪም ጁኤ የአባቷ አልጋ አውራሽ እንደምትሆን ጠቆም ማድረጋቸው ተነግሯል። ኪም ጁኤ እንደ ኢሮፓ አቆጣጠር ከ2022 መገባደጃ ጀምሮ ከአባቷ ጋር በከፍተኛ ደረጃ በሚታወቁ ሕዝባዊና ወታደራዊ ዝግጅቶች ላይ ተገኝታለች። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።

አድማጮቻችን ቀደም ሲል ያለም ከተሰባሰቡ ዜናዎች ወደ እናንተ ደረሱ። አሁን ደግሞ ቀጥታ የምናልፈው ወደ ዘገባዎች ነው። እየተላለፈላችሁ የሚገኘው ከአሜሪካ ድምጽ ዋሽንግተን ከሚገኘው የአሜሪካ ድምጽ የሐምሌ 22 2016 ዓ ም ዝግጅታችን ነው።

ኮንቬንሽናል የምንላቸው መጀመሪያ በላብራቶሪ ይጠናሉ። ከዛ ወደ አኒማል ሞዴል ይሄዳል። ከዛ ወደ ሽማንስ ይሄዳል። ከዛ በኋላ ኮስት ማርኬቲንግ የሚባል ክላሲፊኬሽኖች አሉ፣ ይከፋፈላል። በዚህ በዚህ ማለት ነው በጣም ብዙ ጥናቶች ተደርጎበት ነው መጨረሻ ላይ ለሰዎች ጥቅም እንዲውል የሚደረገው። ይሄኛው ኢንተርኔት ሜድስን አማራጭ የሕክምና መንገድ እንደዚህ አይነት ጥናቶች የማካሄድ ነገር የለም።

ቀደም ሲል የሰማችኋቸው ዶክተር አሌክስ አካሉ ናቸው። በዩናይትድ ስቴትስ የምግብና የመድኃኒት ቁጥጥር አስተዳደር በምርምር ባለሙያ ናቸው። አማራጭ ወይም ተለዋዋጭ ህክምና ምንድን ነው የሚለው የዛሬ የሐኪሞን የጠይቁ ፕሮግራማችን ዋና ርዕስ ነው። በሁለተኛው አጋማሽ ወደ እናንተ የሚቀርብ ይሆናል። አድማጮቻችን፣ አሁን ቀጥታ የምናልፈው ደግሞ ወደ ምሽቱ የመጀመሪያው ዘገባችን ይሆናል። በሲዳማ ክልል የመሬት መንሸራት አደጋ 11 ሰዎች መሞታቸው ተገለጸ።

በማዕከላዊ ሲዳማ ዞን ወንሾ ወረዳ ግሽሬ ቀበሌ በተከሰተ የመሬት መንሸራተት አደጋ 11 ሰዎች መሞታቸውን የክልሉ መንግስት አስታውቋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ሰኔለ ስምዖን ትላንት እሁድ ምሽት የጣለው ከባድ ዝናብ አደጋውን ማስከተሉን ገልጸው ከሞቱ ሰዎች በተጨማሪ በስድስት ሰዎች ላይም የአካል ጉዳት መድረሱን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አዘጋጅቷል። ትላንት ኢሁድ ሐምሌ 21 ቀን 2016 ዓ ም በሲዳማ ክልል

ማዕከላዊ ሲዳማ ዞን ወንሾ ወረዳ ግሽረ ቀበለም ጉዱ ሞና ሆሞ በተባለ አካባቢ በተከሰተ የመሬት መንሻት አደጋ የአስራ አንድ ሰዎች ህይወት ማለፉን የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ወሰኔ ለስምኦን ለአሜሪካ ድምፅ በስልክ ተናግሯል። ወረዳው በጣም ተራራማ ነው። በባህሪው ቶፖግራፊው እንደዛ ነው።

የአደጋው መንስኤ በጣም ከመጠን ያለፈ ረጅም ሰዓት የጣለው ከባድ ዝናብ ነው። እንግዲህ ወቅቱ ክረምት ከመሆኑ ጋር ተይዞ እዛው ተራራ አካባቢ ቦታ ላይ ነው መሬቱ የተንሸራተተው የተንሸራተተው እንግዲህ መሬት የሞቱት ቁጥር ዘጠኝ ናቸው። አቶ ወሰን የለህ ሌላ ወረዳ ላይ ደግሞ ሁለት ህጻናት በጎርፍ አደጋ እንደሞቱ እየተነገረ ይገኛል። የቡራ ወረዳ ላይ አንድ በወንዝ ሙላት የተወሰዱ ናቸው። አስራ አንድ ማለት ነው። አንድ ላይ ምሽት አንድ ሰዓት ገደማ ላይ የጣለውን ከባድ ዝናብ ተከትሎም

በተከሰተው በዚሁ የመሬት ምንሻት አደጋ በስድስት ሰዎች ላይ አካላዊ ጉዳት መድረሱንም አቶ ወሰንልህ ገልጸዋል። አደጋው ወደ ት አምስት ሰዓት ከአራት ሰዓት ተኩል አምስት ሰዓት አካባቢ የታየው እንደታየ እንግዲህ አካባቢው አስተዳደር ሮጦ በመድረስ የወረዳ አስተዳደርን በመድረስ የሞቱ ሰዎችን ቆሰሉ ማውጣት ተችሏል። በዚ ጓዳይ ደግሞ ወደ ስድስት ሰዎች ቆስሏል ወይም ጉዳት ደርሶባቸዋል። እንግዲህ ጉዳት የደረሰባቸው ሰዎች ወደ ደርጋ ለማጠቃላይ ወሳል መጥተው ሕክምና እያገኙ የአሜሪካ ድምፅ ያነጋገራቸው በጋላይ ክፍሶ የተባሉ አንድ የአካባቢ ነዋሪ ደግሞም

አደጋው የተከሰተው ትላንት ከቀኑ ስምንት ሰዓት እስከ ምሽት አንድ ሰዓት ድረስ የጣለውን ከባድ ዝናብ ተከትሎ ነው ብለዋል። አብዛኞቹ ሟቾች የአንድ ቤተሰብ አባላት እንደሆኑና አደጋውም ጉዳት ያደረሰው በሁለት ቤተሰብ አባላት ላይ መሆኑን ነዋሪው ተናግሯል።

ከቡድ ከምሽቱ አንድ ሰዓት በኋላ ከአቦረ በኋላ በአንድ ቤት ስብስ ዘጠኝ ሰዎች ሆነው ቆርቆሮ ቤት ጀርባ ኩሽና ነበረ። ጎጆ ቤት ሶስት ነበሩ እና ቤቱ ላይ ወደቀ። የተደረመሰው ተራራማ ዛ ጎጆ ቤቱ ላይ ወደቀ። ሰዎቹ አምስት ሰዎቹ ከዛ

ተሰባስበ፣ ምናምን አወጡ። አራት ሰው ደግሞ ቅዳሽደሰቷቸው የካለ ሆስፒታል ገብቶ እየታከሙ ነው ያለ ሁለት እናትና አንድ አባት ምስ ተርፈዋሉ። ከአንድ ልጅ የተረፈው አራት ሰዎች ተርፈዋል። አምስት ሰዎች ደግሞ ሞቱ። አለቻ ወደዋ ከሞቱት የአንድ ብቻ ና ትንሽ ተለቅ ምትሉ ሌሎቹ ደግሞ ዘናት ናቸው። አደጋው በቅርበት ርቀት ውስጥ በሚገኙ የተለያዩ ስፍራዎች ላይ መድረሱን የጠቀሱት ሌላ የአካባቢው ነዋሪ አቶ መለሰ ካያሞም

ከሰዎች ውጭ በእንስሳትና በንብረት ላይ ጉዳት ስለመድረሱም ተናግሯል። አደጋው የተከሰተው ማታ አንድ ሰዓት አካባቢ ነው። አደጋው መድረሱን ሰዎች እንደ ተጎዱ ስንሰማ ወደ ስፍራው ሄድን። አስክሬን ለማውጣት ሞከርን። የስድስቱን ወዲያውኑ ስናገኝ፣ ሁለቱን ቆይተን አወጣን። በአደጋው የሞቱ ሰዎች አስር ናቸው።

አሁንም ያልተገኙ አስከሬኖች አሉ። የተደረመሰው መሬት ተቆርጦ በአካባቢው ወዳለው ያንጋላ ወንዝ ስለገባ አስከሬን አብሮ ወደ ወንዙ ሳይገባም አይቀርም የሚል ጥርጣሬ አድሮብናል። አሁንም ፍለጋውን ቀጥለናል። ተጎጂዎች በይርጋ አለም ሆስፒታል የሕክምና እርዳታ እያገኙ መሆኑን የገለጹት አቶ ወሰን

የክልሉ የጸጥታ ኃይሎች እንዲሁም የአደጋ ስጋት ስራ አመራር ኮሚሽን ባለሙያዎች ለድጋፍ ወደ ስፍራው ማቅናታቸውን አስታውቀዋል። እስካሁን ባለው የማዕከላዊ ሲዳማ ዞን አስተዳደር ሌሎችም ጉዳይ የሚመለከታቸው የጤና ቡድን እዛው ስላለ የግብርና የእርሻን ልማት የእርሻና ተፈጥሮ ሀብት ልማት ቢሮም እዛን ያለው እንግዲህ በንብረት ላይ ደረሰው ጉዳት እንግዲህ በባለሙያ ተተንትኖ እስከሚቀርብ አሁን መረጃ መስጠት ያስቸግናናል። በሂደት የምንሰጣቸው ነው የሚሆነው በደቡባዊ የኢትዮጵያ አካባቢዎች የሚጥለውን ከባድ ዝናብ ተከትሎም

የመሬት መንሸራተት ሲከሰት የስዳማ ክልሉም አራተኛው መሆኑ ታውቋል። የደቡባዊ ኢትዮጵያ አካባቢዎች ለመሬት መንሸራተትና ናዳ የተጋለጡ ናቸው ሲሉ በቀደመው ዘገባችን ላይ ለአሜሪካ ድምፅ ተናገሩት በአዋሳ ዩኒቨርሲቲም የጂኦሎጂ ትምህርት ክፍል የጂኦሎጂ ምህንድስና ባለሙያ ወገኔ ታለልኝ አደጋዎቹም አደጋዎችም ከመልካም ምድራዊ ገጽታ ጋር የተያያዙ የመሬት አጠቃቀም ችግር፣ እንዲሁም ከባድ ዝናብን ተከትለው እንደሚከሰቱ ማስረዳታቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም

ቀደም ሲል በሲዳማ ክልል የመሬት መሸራት አደጋን በተመለከተ ዮናታን ዘብዴው ሲያጠናቀረውን ዘገባን ብሮ ወደ እናንተ የደረሰው አሁን። ወደ ምሽቱ አብይ ርዕስ ወደ ሆነው የቀደም ሲል መግቢያ ላይ ያስተዋውኳችሁ ዘገባ አልፋለሁ። የውጭ ምንዛሬ ተመን ከዛሬ ሰኞ ጀምሮ በገበያ ስርዓት እንዲመራ የኢትዮጵያ መንግስት ውሳኔ አስተላልፏል። ይህን ተከትሎ ባንኮች የውጭ ምንዛሬ ዋጋን ከፍ አድርገዋል።

መንግስት በገበያ ወደሚወሰን የውጭ ምንዛሬ ስርዓት መሸጋገር በርካታ ኢኮኖሚያዊ ጥቅሞችን ያስገኛል ቢልም አስተያየታቸውን የሰጡ የምጣኔ ሀብት ባለሙያዎች ግን ቢያንስ ለአጭር ጊዜ ጉዳቱ ያመዝናል ይላሉ። የረጅም ጊዜ ውጤታማነቱ ደግሞ በአገሪቱ መረጋጋትና በመንግስት ፖሊሲ ላይ እንደሚመሰረትም ነግረውናል። ኬኔዲ አባተ በዚህ ጉዳይ የተከታዩን አዘጋጅቷል።

የኢትዮጵያ መንግስት የማክሮ ኢኮኖሚ ማሻሻያ ፕሮግራም ፖሊሲውን ትናንት እሁድ ሐምሌ 21 ቀን 2016 ዓ.ም ይፋ አድርጓል። የማክሮ ኢኮኖሚ ማሻሻያ ፕሮግራሙ ቁልፍ ዓላማዎችና ግቦች ከተባሉት አምስት ነጥቦች ውስጥ

የውጭ ምንዛሬ መዛባትን ማስተካከል ቀዳሚው ነው። በዚህም የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት የገበያ ስርዓት እንዲሸጋገር ተወስኗል። በማሻሻያ ፕሮግራሙ ምንዛሬው በገበያ እንዲመራ ከመወሰን ጋር ከዛሬ ሰኞ ሐምሌ 22 ቀን 2016 ዓ ም ጀምሮ ተግባራዊ እንዲደረግ የተወሰነውን የውጭ ምንዛሬ ማሻሻያ ጨምሮ 13 የፖሊሲ ለውጦች የተካተቱ ሲሆን የኢትዮጵያ ብሔራዊ ባንክ ሚና

ገበያውን በማረጋጋት ላይ ያተኮረ እንደሚሆን ተደንግጓል። መንግስት ይፋ ያደረገውን ገበያ መር የውጭ ምንዛሬ ተመን በተመለከተ ተጨማሪ ማብራሪያ ለማግኘት በብሔራዊ ባንክ ገዥ ማሞ ምህረቱ የእጅ ስልክ ላይ ደውለን ስልካቸው ባለመነሳቱ ሊሳካልን አልቻለም። ሆኖም በባንኩ ድረገጽ በወጣው መግለጫቸው ላይ እርምጃው በርካታ ኢኮኖሚያዊ ጥቅሞችን እንደሚያስገኝ ተናግረዋል። ከእነዚህም መካከል የሚከተለው ይገኛል። የውጭ ምንዛሬ ማሻሻያ ማድረጋችን የውጭ ኢንቨስተሮችን በመሳብ

የውጭ ቀጥታ ኢንቨስትመንትን በማሳደግ የንግድ ስርዓታችንም ከአጎራባችንና ከአቻ ሀገራት ጋር የተጣጣመ እንዲሆን በማድረግ ረገድ ትልቅ አስተዋጽኦ ይኖረዋል።

በጉዳዩ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የኢትዮጵያ ኢኮኖሚክስ አሶሲዬሽን የምርምርና ፖሊሲ ትንተና ዲሬክተር ዶክተር ደግየ ጎሹ እና የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገና የማክሮ ኢኮኖሚ ማሻሻያው አካል የሆነው የውጭ ምንዛሬ ተመንን በገበያ የመምራት ውሳኔ በአጭር ጊዜ ውስጥ ከሚኖረው ጠቀሜታ ይልቅ አሉታዊ ተጽዕኖ እንደሚጎላ ይገልጻሉ። ምንም እንኳን ውሳኔው የሚጠበቅ ቢሆንም ጊዜውን የዋጃ አይደለም የሚሉት ዶክተር ደግየ ጎሹ ስለ ተጽዕኖ ያስረዳል።

ይወዳሉ ሪፎርም አካሄዱ በጣም ጥሩ ሆኖ ሳለ አሁን ትልቁ ችግር ታይሚንጉ ነው። ጊዜው በጣም ጥሩ አይደለም ለኢትዮጵያ ማለት ነው። ዋናው ነገር ምንድን ነው? ትልቅ የሆነ ሞቲቬሽኑ ይሄ ቢሆንም ብድርን ማግኘት የውጭ ምንዛሬ አስተካክሎ ዓለም አቀፍ የገንዘብ ተቋማት የሚፈልጉትን ቅድመ ሁኔታ ሟቶ ማግኘት ነው። ጥሩ ነው ማግኘቱም፣ ምክንያቱም የልማት ፍላጎታችንን ፋይናንስ ለማድረግ ስለሚረዳን ትልቁ ችግር አሁን ያለው

ማክሮ ኢኮኖሚ መዛባቱ በጣም ከፍተኛ ደረጃ ያደረሰበት ላይ ነው። የተወሰነ ነገር ልንገርም ከሁለት ሺ አስራ አምስት ላይ ብቻ ወስደን እንደ አውሮፓ አቆጣጠር ጥቅል ልምርት በአስራ አምስት በሁለት ሺ አስራ አምስት ዋጋ ሲሰላ ማለት ነው እስከ ሁለት ሺ ሀያ ሶስት ድረስ ጥቅል ልምርት በሰላሳ አራት በመቶ ቀንሷል። የኢትዮጵያ አሁን ባለው ሁኔታ በዚህ ቅርብ ጊዜ ውስጥ ዋጋ እየቀነሰ ነው። ማክሮ ኢኮኖሚ ስቴቪት የሚመስላቸው አሉ። መንግስትም በዚያ መልክ ይገልጻል። አይደለም፣ ሁለቱም አቅርቦትም ፍላጎትም ኮንትራክት እያደረጉ ስለሆነ ነው። አሁን ወደፊት ዋጋ ቅናሽ ሊታይ ይችላል

ለምን መዋቅራዊ ችግሩ ከአቅርቦ በኩል ያለው ስለተፈታ ሳይሆን አሁን ዋጋ የሚቀነስ ከሆነ የዜጎች የመግዛት አቅም እየቀነሰ ምን ጊዜም እንደዚህ አይነት እርምጃ ሞኔታሪ ፖሊሲ ወይ ከኤክስቼንጅ ላይ የተያዙ ነገሮች ሲወሰዱ ኢኮኖሚው ትንሽ በተሻለ በአንጻራዊነት በተረጋጋበት መንገድ ቢሆን ችግሩን እንዳይባባስ ያደርጋል። አሁን ግን ችግሩ በከፍተኛ ደረጃ ሊባባስ ይችላል። በአጭር ጊዜ ውስጥ የሚመጣውን ሁሉ እንዳመጣጡ ለመፍታት የሚያስችል

የፖሊሲ እርምጃ መውሰድ ያስፈልጋል። ሌላው የምጣኔ ሀብት ተንታኝ አቶ ክቡር ገና ደግሞ ስለ ተጽዕኖ እንደሚከተለው ይገልጻሉ። በተለይ በአጭር ጊዜ ውስጥ አሁን በአሁን ለሚቀጥሉት ወራት ማለት እንችላለን፣ ወይም አመት ወይም ሁለት አመት ነገሮች እንደገና ተስተካክለው፣ አሁን የሚመጣው በነገራችን ላይ የሚመጣው ብድር የተባለው አንዴ አይመጣም። አስር ቢሊዮን ዶላር የሚመጣው የተወሰነ ስራዎች በሚሰሩበት ጊዜ ለዛ ስራ ማሰሪያው

የተቆረጠ እየተቆረጠ የሚሰጥ አብዛኛው ደግሞ እንዲሁም ዕዳ ለመክፈል የቀረበ ነው። ከዚህ በፊት ያሉትን ዕዳዎች የምንከፍልበት ወቅት እየተቃረበ ስለሆነ፣ ሌላው ከጥቁር ገበያ ለመውጣት ስለተፈለገ ወደ ባንኮቹ ጋር እንዲሄዱ እና ባንኮቹም የፎረን ከረንሲ አቅማቸው ተገኘው ብድር ከፍ እንዲል ስለተፈለገ ነው። ያም ቢሆን ሊያመጣ

የሚችለው ጥሩ ውጤት ወደፊት ነው እንጂ ዛሬውኑ ነገና ከነገ ወዲያ ሊሆን አይችልም። የማክሮ ኢኮኖሚ ሪፎርሙ አካል የሆነው የውጭ ምንዛሬ ተመንን በገበያ እንዲመራ ማድረግ

በረዥም ጊዜ የሚኖረው ተጽዕኖ በአገር ውስጥ የሰላምና መረጋጋት ሁኔታ እንዲሁም በመንግስት የፖሊሲ አቅጣጫ የሚወሰን እንደሆነ ማስተያየት ሰጪዎቹ አመልክተዋል። ባለፉት ጊዜያት የነበሩ የብርን አቅም የማዳከም እርምጃዎች በኢትዮጵያ የዋጋ ንረትንና ሌሎች ኢኮኖሚያዊ ችግሮችን ማስከተላቸውን ያስታወሱት የኢትዮጵያ ኢኮኖሚክስ አሶሲሽን የምርምርና የፖሊሲ ትንተና ዲሬክተር ዶክተር ደግየ ጎሹ በአቅርቦት ጉዳይ ላይ ትኩረት እንደሚያስፈልግ ያብራራሉ። ባለፈው ኤክስፔራንሳችን ሰርተናል።

ኢትዮጵያ ውስጥ ዲቫሉዌሽን ካለፈው ልምዳችን ምን ጥቅም አስገኝቷል? ብዙ አራት ጊዜ ዲቫሉዌሽን ተካሄደ፣ ባለፉት ሁለት ሶስት አስርት ዓመታት ማለት ነው። ዲቫሉ ባረ ቁጥር የውጭ ምንዛሬ ዲፊሲታችን እየጨመረ እየጨመረ ነው የመጣው፣ ባለፈው ኤክስፕሪንሳችን ማለት ነው። ሌላው ከሁሉም በላይ ደግሞ የዋጋ ግሽበትን በከፍተኛ ድረስ አባብሱ የነበሩ ናቸው። ኢምፖርትም ኤክስፖርትም እየቀነሰ ነው የመጣው ዲቫሉ ባረግን ቁጥር፣ ምክንያቱም እኛ ኢምፖርት ዲፔንደንት ካንትሪ ስለሆነ የኤክስፖርት እርካሽ ሆናል ሆነ ለውጥ አያመጣም። ይህም በተግባር አይተነዋል። ሌላው

ኢምፖርት የምናደርጋቸው ሸቀጦች አሁን ባለው ሁኔታ በጣም ከአቅማችን በላይ ስለሆን መሰረታዊ የሆኑ የግብአቶችን እንኳን ለመግዛት የምንቸገርበት ይሄ በጣም አስቸጋሪ ሁኔታ ይኖራል። በረጅም እና በመካከለኛ ጊዜ እንግዲህ የሚሆነው የማምረት አቅሞችን ማሳደግ ኢንስቴብል በሆነ ጉዳይ በሁኔታ ላይ እንዲህ አይነት ሪፎርም ካካያርግ የሚያመጣውን ጣጣ ለመሸከምና ለመወጣት መፍትሄዎቹን በደንብ ማዘጋጀት የሚጠይቅ ነው ሪፎርሙ። የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገናም እንዲሁ

እርምጃው በረዥም ጊዜ ውስጥ ውጤታማ እንዲሆን ካስፈለገ የዛሬዋ ኢትዮጵያ መልክ ሊቀየር ይገባል ባይ ናቸው። የተለያዩ መስተካከል ያለባቸው መጀመሪያ ለንግድ እና ለኢንቨስትመንት የሚሆን አገር ነው ወይ ነው። ምክንያቱም ዛሬ አንድ ኢንቨስተር እዚህ ኢትዮጵያ ውስጥ ለመምጣት ከኬንያ የተሻለ ትርፍ አገኛለሁ ወይም ደግሞ ከአርጀንቲና የተሻለ ትርፍ አገኛለሁ ብሎ ካመነ ነው የሚመጣው። ያንንም ለማድረግ አሁን ባለንበት ሁኔታ

መስተካከል ያለባቸው ሁኔታዎች አሉ። የሰላም ሁኔታ አለ። የሕግ የበላይነት የመከበር ሁኔታ አለ። የሀገሪቷ የደከሙ ወይም ደግሞ በጦርነቱ ምክንያት የተጎዱ ኢንዱስትሪዎችም ኩባንያዎችም እንደገና መገንባት ይኖርብናል። ትምህርት ቤቶች እንደገና መገንባት ይኖርባቸዋል፣ እና ብዙ ስራ ይጠብቃል። ወደ ትርፍ ዓለም ለመምጣት ማለት ነው። እና ስለዚህ ወደ ፊት

የመንግስት ፖሊሲና የመንግስት አሰራር ይወስኗል። በአብዛኛው መንግስት ማሻሻያውን ተከትሎ ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሚያስችሉ እርምጃዎችን እንደሚወስድ የተናገሩት የብሔራዊ ባንክ ገዥ ማሞ ምረቱ፣ ድጎማና የደሞዝ ጭማሪ ከእነዚህ መካከል እንደሆኑ ጠቅሰዋል። በህዝቡ በተለይም ዝቅተኛ ገቢ ባላቸው ዜጎች ላይ ሊደርስ የሚችለውን ጫና ለማቃለል መንግስት ከውጭ የሚገቡ የአንዳንድ መሰረታዊ ሸቀጦችን ዋጋ በጊዜያዊነት ለመደጎም ወስኗል።

በዋጋ ንድረት ምክንያት የደረሰውንና ሊደርስ የሚችለውን ጫና ለማርገብ ሲባል ያለውን የገንዘብ ምንጭ በመጠቀምና የመንግሥት የበጀት ጉድለት በማያባብስ መልኩ የመንግሥት ሠራተኞች ደሞዝ እንዲጨመር እቅድ ተይዟል። መንግስት የኢኮኖሚ ሪፎርሙ የሚያመጣውን ተጽዕኖ ለመቀነስ እወስዳለሁ ያለው እርምጃ ጠቃሚ መሆኑን የሚገልጹት አቶ ክቡር ገና ነገር ግን ፈታኝ በመሆኑ

በጥንቃቄ መመራት እንዳለበት ይመክራሉ። ዶክተር ደግዬ ጎሹ በበኩላቸው መንግስት የድጎማ እርምጃዎችን የመውሰድ አቅም እንደሌለው ይናገራሉ። የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ መወሰኑን ተከትሎ ባንኮች የምንዛሬ ተመንን ከፍ ማድረግ የጀመሩ ሲሆን

የኢትዮጵያ ንግድ ባንክ ከሶስት ቀናት በፊት ባለፈው ሳምንት አርብ የአሜሪካ ዶላርን በሚገዛበት የብር መጠን ላይ ከ17 ብር በላይ በመጨመር ዛሬ የአንድ ዶላር መግዣ ዋጋውን 74 ብር ከ73 ሳንቲም አድርሷል። የዶላር መሸጫ ዋጋውንም በተመሳሳይ ከ17 ብር በላይ አድርጎ 76 ብር ከሁለት ሳንቲም አድርጓል። መንግስታዊውን ባንክ ተከትሎ ከግሎቹ የአዋሽና የኦሮሚያ ህብረት ስራ ባንኮችም ተመሳሳይነት ያለው የምንዛሬ ተመንን ይፋ አድርገዋል።

ብሔራዊ ባንክ ከምንዛሬ ተመን እጁን ማውጣቱን ተከትሎ የምንዛሬ ተመኑ በገበያው ሁኔታ እየተመራ ከፍም ዝቅም እያለ ሊቀጥል እንደሚችል ተንታኞች አመልክተዋል። የብሔራዊ ባንክ ገዢው ማሞ ምህረቱ የሽግግር ወቅት ወጪዎችንና የውጭ ምንዛሬ ማሻሻያ የሚያስከትላቸውን ጫናዎች ለመቀነስ የሚረዳ 10.7 ቢሊዮን ዶላር የሚገመት የገንዘብ ድጋፍ ከውጭ አጋሮች ተገኝቷል ብለዋል።

ይህ የገንዘብ ድጋፍ ከዓለም የገንዘብ ድርጅት፣ ከዓለም ባንክና ከአበዳሪዎች የሚገኘውን እንደሚጨምርም የገለጹት አቶ ማሞ፣ ነገር ግን በማዕከላዊ ባንክ ተቀማጭና በሁለትዮሽ የገንዘብ ልውውጥ መልክ ይመጣል ያሉት

2.8 ቢሊዮን የአሜሪካ ዶላር እንዲሁም ከዓለም ባንክ ከዓለም አቀፍ ፋይናንስ ኮርፖሬሽን እና ከሌሎች ባለብዙ ወገኖች ይገኛል ተብሎ የሚጠበቀውንና በሂደት ጉዳዩ ከሚመለከታቸው አካላት ይፋ የሚደረገውን ተጨማሪ የገንዘብ ድጋፍ አያካትትም ሲሉ አክለዋል። እርሳቸው ተገኘ ያሉትን የገንዘብ ድጋፍና ብድር በሚመለከት ከዓለም የገንዘብ ተቋማት በኩል ግን ይህ ዜና እስከተጠናቀረበት ሰዓት ድረስ በይፋ የተገለጸ ነገር የለም። በተያያዘ ዩናይትድ ስቴትስ የኢትዮጵያ መንግስት የውጭ

ምንዛሬ በገበያ እንዲመራ ያሳለፈውን ውሳኔ እንደምትደግፍ አስታውቃለች። በኢትዮጵያ የአገሪቱ ኤምባሲ ባወጣው አጭር መግለጫ ገበያ መር የውጭ ምንዛሬ ከባድ ቢሆንም የማክሮ ኢኮኖሚ መዛባትን ለመቅረፍ ለኢትዮጵያ ውጤታማ እርምጃ ነው ብሏል። ለአሜሪካ ድምጽ ኬኔዳ አባተ አዲስ አበባ

አድማጮቻችን የውጭ ምንዛሪ ተመን በተመለከተ የኢትዮጵያ መንግስት ያሳለፈው ውሳኔ ላይ የባለሙያዎቹን አስተያየት አካቶ ኬኔዲ አባተ ነበር ቀደም ሲል ወደ እናንተ ዘገባ ያደረሳችሁ። በዚህ ጉዳይ ላይ ሌሎች ተጨማሪ ባለሙያዎቹን አስተያየቶች ጨምረን በተከታታይ ቀናትም ወደ እናንተ የአሜሪካ ድምፅ እንደሚያደርስ ከወዲሁ መግለጽ እወዳለሁ። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን በተከዜ ወንዝ ላይ በደረሰ የጀልባ አደጋ የሰዎች ህይወት ማለፉን ይገልጻል።

በዋግምራ ብሔረሰብ አስተዳደር ዞን ባለፈው ሳምንት ቅዳሜ ከሳህላ ሰየምት ወደ ዝቋላ ወረዳ በተከዜ ወንዝ ላይ ሲጓዝ የነበረ ጀልባ በደረሰበት አደጋ ሁለት ሰዎች ሲሞቱ አስር ሰዎች የደረሱበት እንዳልታወቀ የአካባቢው ባለስልጣናት ገለጹ። የሳህላ ሰየምት ወረዳ አስተዳዳሪ አቶ ሲሳይ ብሩ ዛሬ ለአሜሪካ ድምፅ እንደተናገሩት አደጋው የደረሰበት አነስተኛ ሞተር አልባ ጀልባ ከልክ በላይ ተጓዦችን የጫነ ነበር ብለዋል።

እስካሁን በአደጋው የሞቱ የሁለት ሰዎች አስክሬን የተገኘ ሲሆን አስር ሰዎች የደረሱበት ባለመታወቁ ፍለጋው አሁን መቀጠሉን አቶ ሲሳይ ተናግረዋል። አሴር ምስጋናው ተጨማሪ አላት።

በዋግ ምራ ብሔረሰብ አስተዳደር ዞን ባለፈው ሳምንት ቅዳሜ ከሳህላ ሰየምት ወደ ዝቋላ ወረዳ በተከዜ ወንዝ ላይ ሲጓዝ የነበረ አነስተኛ ሞተር አልባ ጀልባ በደረሰበት አደጋ ሰዎች መሞታቸውንና የደረሱበት አለመታወቁን የሳህላ ሰየምት ወረዳ አስተዳዳሪ አቶ ሲሳይ ብሩ ዛሬ ለአሜሪካ ድምጽ ገልጸዋል። ከሳህላ መነሻቸውን ሳላ ወረዳ ያደረጉ ናቸው። ወደ ዝቋላ እየተሻገሩ አጠቃላይ በቁጥር እንግዲህ ሀያ ስድስት የሚደርሱ ናቸው ሰው ቁጥራቸው

ሰባት ሰዎች በከፍተኛ ጉዳት ነው የተገኙ። ሰባት ሰዎች በተመሳሳይ ዋረንት የወጡ ናቸው። እንግዲህ ከአስራ ሁለቱ ሰዎች ሁለቱ ናቸው ሬሳቸው የተገኘ ማለት ነው። ከዚህ ውጭ ያለው ምንም አይነት ሬሳ ሊገኝ አልቻለም። እንግዲህ ሶስት ቀን መላ ያሳልፋል። ምንም አይነት ሰው ከዛው ያድራል፣ ይውላል ግን ስቲል ናው መገኘት አልቻለም። ያው ሀይቁም በጣም ሰፊ ነው። ሁለተኛ በጣም ከፍተኛ ድሬል አለበት። በጣም ከፍተኛ የሰው ቁጥር ስለሚያስፈልግ ሰው የከተማው የአጎራባች ቀበሌዎች ወጣት ሁሉ እዛው ሀይቁ ላይ ነው ያለው።

ካለፈው ቅዳሜ ጀምሮ የተጎጂ ቤተሰቦች በተከዜ ወንዝ ዙሪያ እንደሚገኙ የገለጹልን አቶ አዛናው ነው አለሙ የተባለው አስተያየት ሰጪ በአደጋው የደረሱበት ካልታወቁ ሰዎች አብዛኛዎቹ የእርሳቸው ቤተሰብ አባላት እንደሆኑ ተናግረዋል። አስራ አንድ ናቸው የሞቱት፣ አስራ አንዱም ቤተሰቦች ናቸው። የሄዱበት ምክንያትማ የሆነ ሕጻን ሞተ ተብሎ ስልክ ሲደወል ደርሰን እንምጣ ብለው ነው የሄዱት። ወደ ዝቋላ ወረዳማ የወንድሜ ልጅ

ሁለት ጫቅሎች ጥላ ነው የሞተችው። አጎቴ ልጆች ናቸው ጠቅላላ በጓለ በላይ ልጆች። አንዷ የመንግስት ሰራተኛ ነበረች አንድ ጫቅላ ትላሙታለች። አንዷ ደግሞ ጫቅላውን እንዳዘለች ሂዳ ቀርታለች። ደግሞ መኮንን ገብሩ የሚባል እንደዚህ ያጎቴ ልጅ ደግሞ ወደ ሰባ ስምንት ቤተሰብ ጥሎ ነው የሄደው። የመንግስቱ በላይ ልጅ

ወደላ መንግስት የሚባል ደግሞ ወጥቶ ኑሮ፣ ሁለት አቅሎች አላት። አንዷን አዝላ ያስወለደችውን አቅፋ ስትገባ ቤተሰቦች ከዶማ ጋልኖርና ዘሎ ገባ። ሚስቱ ያዘለችው ህጻናት መልጣ ያስወለደችውን ይዛ ወጣች። ባሏ እንደወጣ ነው ምታውቀው፣ ግን እሱ ተመልሶ ገብቶ እስካሁን አልተገኘም። በአካባቢው ባለው የጸጥታ ችግር ምክንያት በሳህላ ሰየምት ወረዳ መደበኛ ክትባት ያልወሰዱ አስራ አምስት ህጻናት በኩፍኝ ወረርሽኝ መሞታቸውንና በሁለት ሺ አስራ አምስት አስራ ስድስት

የምህር ወቅት የተከሰተው ድርቅ በዘንድሮ አመት ካስከተለው ረሃብ ጋር በተያያዘ ስድስት ሰዎች እንዲሁም በአጣዳፊ ተቅማጥና ትውከት አምስት ሰዎች መሞታቸውን የወረዳውን ባለስልጣናት ጠቅሰን በቅርቡ መዘገባችን ይታወሳል። የወረዳው አስተዳዳሪ አቶ ሲሳይ ብሩ በወቅቱ ለአሜሪካ ድምጽ ሲናገሩ

የተፈጥሮና ሰው ሰራሽ ችግሮች በወረዳው ላደረሱት እክል አስቸኳይ የምግብና መድኃኒት እርዳታዎችን እንዲሁም ሌሎች ቁሳቁሶችን ወደ ስፍራው ለማድረስ ከአራት ዓመት በፊት የተሰበረው የተከዜ ድልድይ ጥገና መዘግየቱ እንቅፋት እንደሆነባቸው ገልጸው ነበር። ይህ ችግር አሁንም አለመፈታቱን ያነሱት አስተዳዳሪው የኤብስ ትራንስፖርት አገልግሎት ማግኘት ያልቻሉ የአካባቢው ነዋሪዎች አስተማማኝ ያልሆነውን የጀልባ ትራንስፖርት እንደ አማራጭ ሲጠቀሙ ጉዳት እየደረሰባቸው መሆኑን በመጥቀስ አስረ

ተረድተዋል ሰው መሞት አይችልም ነበር። ድልድዩ ቢባይ በጊዜው ቢጠናቀቅ ያው ባለመኖር ነው። ሰው ኖ ሊሻገር የፈለግ ያው ዛሬ ሰዎቹ ቁጥራቸው ስለበዛ ነው እንጂ ከአሁን በፊትም ተከዚህ ሁሌ ሁለት ሰው ሶስት ሰው በየአመቱ ይወስዳል። እንግዲህ ነሐሴ ሰላ አስራ ሁለት አምስት አመት ሙሉ ሞልቶታል። ምንም አይነት ሰው ጋር መገናኘት አልተቻለም። ከብሔረሰብ ዞኑ ጋር የተቋረጠ ነው።

የተከዜ ድልድይ በዞኑ የተለያዩ ወረዳዎችን እንደሚያገናኝ ያወሱት የዋግምራ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ከፍ ያለው ደበሽ የድልድዩ መሰበር በዞኑ ማህበራዊና ኢኮኖሚያዊ ችግሮችን ማስከተሉን አመልክተዋል። የጥገና ስራውም ከወራት በፊት መጀመሩን ተናግረዋል።

የክልሉ መንግስት ከፍተኛ የሆነ ቁርጠኝነት ወስዶ ስራውን አስጀምሮ ነበር። ማስጀመር ብቻ አይደለም፣ እስከ መጨረሻው ድረስ ግንባታ አልቆ ብረቱ የሚደግፈው ሌላ አካል መኖር ስለነበረበት፣ ሌላ ማሽን ትንሽ ብረቱ ተዛባ። በዛ ነው አሁንም እሱን ለመስራት እየተንቀሳቀሱ ነው ያሉ። ነገር ግን የችግሩ አሳሳቢነት ከዛሬው አክሲደንት፣ ከዛሬው አደጋ ጀምሮ መገንዘብ የምንችለው ነው። ከዛ በፊትም በጣም ከባድ እናቶች ሲቸገሩ፣ ወላዶች ሲቸገሩ

ከዛ ቦታ ላይ የሚወዱ እናቶች እንዳለፉ ያው በእናንተ ዘገባም እኛም ስንናገር የነበር ነው ጉዳይ ነውና።

በተፈጥሮና ሰው ሰራሽ አደጋዎች በተደጋጋሚ የሚጠቃው የዋግ ምራ ዞን በ2015/16 ምህር ዘመን የተከሰተው የዝናብ እጥረት ባስከተለው የረሃብ ጉዳት የስድስት ሰዎችና ከ15000 በላይ የቤት እንስሳት መሞታቸውን የዞኑ የአደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽህፈት ቤት ከወራት በፊት ማስታወቁ ይታወሳል። ጽህፈት ቤቱ አክሎ በዞኑ በ26 ወረዳዎች ውስጥ የሚኖሩ ከ400 ሺህ በላይ ሕዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገውና

ከ1.2 ሚሊዮን በላይ እንስሳትም የመኖ እጥረት እንዳለባቸው አመልክቷል። ለአሜሪካ ድምፅ አስቴር ምስጋ ነው። ከአሜሪካ ድምፅ የተላለፍላችሁ የሚገኘው የዛሬ ሰኞ ምሽት የ

ምሽቱ ዝግጅቶቻችን እንደቀጠሉ ናቸው። የትንታኔ መጽሔት ዘገባዎቻችንም ቀጥለዋል። ወደ ቀጣዩ ዘገባ አልፋለሁ። ከሰሜን ኢትዮጵያ ጦርነት ፍጻሜ በኋላ በአማራ ክልል ከተቋቋሙት የራያ ያላማጣና የራያ ባላ ወረዳዎች እንዲሁም ያላማጣ ከተማ በቅርቡ ተከሰተ ባሉት የጸጥታ ችግር ምክንያት ተፈናቅለው በሰሜንና በደቡብ ወሎ ዞኖች ከተሞችና የገጠር ቀበሌዎች እንደሚገኙ የገለጹ ነዋሪዎች ወደ ቀያቸው መመለስ እንዳልቻሉ ገልጸው ቅሬታቸውን አሰሙም።

የአሜሪካ ድምፅ አስተያየታቸውን የሰጡ ተፈናቃዮች አሁን ባለው የኑሮ ውድነትና እየከበደ በመጣው የክረምት ወቅት በተፈናቃይነት በመጠለያ ካምፕ ሆኖ ከቤተሰብ ጋር ተዳብሎ መኖር አዳጋች እንደሆነባቸውም አስታውቀዋል። በቅርቡ በራያ አላማጣ አካባቢ ተቀስቅሷል የተባለውን የጸጥታ ችግር ተከትሎ ወደ ሰሜንና ደቡብ ወሎ ዞኖች የተፈናቀሉ ሰዎች ቁጥርም ከሰባ ሺ ማለፉን የራያ አላማጣ ጊዜ ጊዜያዊ አስተዳደር ዋና አስተዳዳሪ አመልክተዋል።

የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ ደግሞ ተፈናቃዮችን ወደ ቀያቸው ለመመለስ የተደረገው ሙከራ አለመሳካቱን ገልጸዋል። መስፍን አራጌ ተጨማሪ አለው።

ከሰሜን ኢትዮጵያው ጦርነት በፊት በትግራይ ክልል ከጦርነቱ በኋላ ደግሞ በአማራ ክልል ሲተዳደሩ ከነበሩት አከራካሪዎቹ የራያ አላማጣና የራያ ባላ ወረዳዎች እንዲሁም አላማጣ ከተማ ተፈናቅለው በቆቦ ከተማ የቴክኒክና ሙያ ትምህርት ኮሌጅ ውስጥ ተጠልለው እንደሚገኙ የተናገሩ ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪ ወደ ቀያቸው መመለስ ቢፈልጉም ለመመለስ አለመቻላቸውን ተናግረዋል። በቅርቡ በአካባቢው ከተቀሰቀሰው የጸጥታ መደፍረስ ጋር በተያያዘ ተፈናቅለው

ወደ ቆቦ ከመጡ ሶስት ወራት እንደሆናቸው የሚናገሩት አስተያየት ሰጪ ለምግብ እጥረት፣ ለመጠለያና ለስነ ልቦና ችግሮች መዳረጋቸውን አስረድተዋል። እኔ እንኳ በአቅሜ አራት ልጆች አሉኝ፣ ባለቤት ያለች፣ አንድ ደግሞ አብሮ የሚኖር እኔ የራሴ ያሳደግሁት አንድ ልጅ አለ። ስድስታችን ነው እንግዲህ ቢያንስ ተፈናቅለን መጥተን ያለ ነው ማለት ነው። የኔን አወራሁ እንጂ በጣም ብዙ እናቶች፣ በጣም ብዙ እህቶች፣ ምንም ነገር የሚላስ የሚቀመስ የሌላቸው፣ እርዳታው ያን ያህል አይደለም የሚሰጠው። ከዚህ መጥተው የወለዱ እናቶች አሉ። እኛ ወደ ቀያችን መመለስ እንፈልጋለን።

መንግስት ሊያደርግልን የሚገባው ነገር በአላማጣም ይሁን በራያ አላማጣም ሚሆን በራያ ባላም ይሁን ኮረም እና ዛታ ኦፍላ አካባቢ ባሉ ቦታዎች በሙሉ የህወሀት ታጣቂ ሰራዊቶች ትጥቃቸውን ይዞ ነው እና ያሉት ትጥቁን አስፈትሰ ወደ ቀያችን እንዲመልስ እንፈልጋለን። የራያ አላማጣ ጊዜ አስተዳደር ዋና አስተዳዳሪ ሙልጌታ አስማማውም ተፈናቃዮችን ወደ ቀያቸው ከመመለስ ይልቅ የሚፈናቀሉ ሰዎች ቁጥር እየጨመረ መምጣቱን አመልክተዋል። ራያ አላማጣ፣ ራያ ባላ አላማጣ ከተማ ላይ በሶስት ወረዳ ላይ ከሰባ ሺህ በላይ የሚሆን ተፈ

ተፈናቃይ ነው የወጣው። ይህ ተፈናቃይ ደግሞ በራያ ቆቦ፣ በወልዳያ፣ በደሴ ተፈናቅለው ይገኛል። ይህ ስለ ግን ኮፍላ ዛታ፣ ና ቆረም ከተማ በተመሳሳይ የተፈናቀለ ማህበረሰብም አለ። ከዋጃ ተፈናቅለው በቆቦ ከተማ ቴክኒክና ሙያ ትምህርት ኮሌጅ ግቢ ውስጥ ተጠልለው እንደሚገኙ የሚናገሩት መምህር አማረ ደሳለው የተባሉ አስተያየት ስጪ ደግሞ የፕሪቶሪያው የሰላም ስምምነት ሁሉንም ወገኖች ተጠቃሚ ማድረግ አለበት ይላሉ። በፌዴራል መንግስት ተስፋለን

እኛን ተስፋ እያሳጣ ነው ባለው ልክ እያገኘ ነው አይደለም። ፌዴራል መንግስቱ በሚዲያ እየወጣ የሚናገረውን ፌዴራል መንግስቱ በሰነድ እየመጣ የሚያወያየውም ነገር ሳይሆን እየተተገበረ ያለው የህወሀት አመራሮች፣ የትግራይ ክልል አመራሮች የፕሪቶሪያው ስምምነት ውልቃየትንም ራያንም ተረክበን እንድናስተዳድር ነው የሚለው ነገር ነው እየተተገበረ ያለው። በዚሁ ጉዳይ ላይ የትግራይ ክልል መንግስት ኮሚኒኬሽን ጽፈት ቤት ኃላፊ ረዳኢ ሀለፎምን ለማናገር ብንሞክርም ስልካቸው ሊሰራልን አልቻለም። ይሁን እንጂ የትግራይ ደቡባዊ ዞን ዋና አስተዳዳሪ ሀፍቱ ኪሮስ

ከዚህ ቀደም ለአሜሪካ ድምጽ በሰጡት አስተያየት የተጠቀሱት ቦታዎች አከራካሪ ያልሆኑና ቀድሞውንም በትግራይ ክልል ሲተዳደሩ የነበሩ ናቸው፣ ይህም በሕገ መንግስቱ የተረጋገጠ ነው ማለታቸው ይታወሳል። በአንጻሩ የአማራ ክልልና የማንነትና ራስን በራስ የማስተዳደር ጥያቄ የሚያነሱ አካላት አካባቢዎቹ በኃይል ከተያዙ በኋላ በሕገ መንግስቱ የተካተቱ ናቸው፣ ሕገ መንግስቱንም መሰረት አድርጎም ራስን በራስ የማስተዳደር ጥያቄ ሲቀርብባቸው የነበሩ ናቸው ብለው ይከራከራሉ።

የራያ ወሉ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ በበኩላቸው ከአምስት ቀናት በፊት ተፈናቃዮችን ወደ አላማጣ ከተማ ለማስገባት ሙከራ ማድረጋቸውን አውስተው በከተማው ያሉት የፌዴራል ጸጥታ ኃይሎች ባለመፍቀዳቸው ተፈናቃዮችን ወደ ቤታቸው መመለስ አልተቻለም ብለዋል። ያው መጀመሪያው ተፈናቃይ ለማስገባት ተነጋግረን ነበር። በፈቅዶልን ነው የገባ ነው፣ የከተማው ከአራት ሺህ በላይ ነው የገባ የነበረው የራያ አላማጣ አለ። በጣም ብዙ ቁጥር ነው ወደ ከተማው የሚገባ የነበረው

ገባን በኋላ ግን ከተማው መግቢያ አካባቢ አንድ ትምህርት ቤት አለ፣ እድገት ፋና የሚባል ወደዛ ነው የምትገቡት የሚል ነገር መጣ። ነው ይህ ትክክል አይደለም። ለእኛ ፈጹም ሰላማዊና ሰላማዊ ነው። ሁለተኛ ጠብ የመጫር ፍላጎት የለም። በቀጥታ ህዝቡን አደባባይ ላይ ይደርሳል፣ አደባባይ ላይ ወደ አራት ማቅጣጫ ወደ የቤቱ ይበተናል። አይ አይቻልም የሚል ነገር መጣ። በዚህ ላይ ሰው ስሜት ውስጥ ገብቷል። ምክንያቱም ተፈናቃይ ሳይሆኑ ታጣቂዎች ትግራይ ባንዲራ እያውለበለቡ ነው የገባው። እኛ ደግሞ የኢትዮጵያን ባንዲራ የፌዴራሉን ባንዲራ በስርአት እያውለበለብን ነው የመጣ እኛ ወደ

ቤታችን ነው። ሀገራችን ነው። ወደ ቤታችን ነው። ለምንድን ነው እንደ ሌባ ተደብቀን የምንገባው? በአደባባይ ነው ነገር ኖ አይቻልም አለ። ወደ አላስፈላጊ ግጭት ላለመግባት አይሆንም እየተባለ በሀይል ወደዛ መሄድ ሌላ ችግር ሊያመጣ ስለሚችል፣ በቃ ወደ ቆቦ መመለስ አለብን በሚል ተመለስ። ህዝቡ አሁን ባለው ሁኔታ ምቾት የለውም። የትግራይ ደቡባዊ ዞን ዋና አስተዳዳሪ ሀፍቱ ኪሮስ በተፈናቃይ ስም ታጣቂዎች ገብተዋል የሚለውን ክስ መሰረተ ቢስ ሲሉ ነበር ያጣጣሉት። እያንዳንዱ ቤት አለው ቀበሌ አለው። አንድም ሰው ከዛ ውጭ የገባ ካለ መኖርም

አይችልም። ታጣቂዎችን በተመለከተ ያነሳው የትግራይ ነባር ታጣቂዎች እስከ ትጥቁ ነው የሚገባው። በ2013 በፊት በዛ አካባቢ የነበረ የትግራይ ሚሊሻ ብቻ ሳይሆን የትግራይ ፖሊስም ቢሆን ነባሩ እስከ ትጥቁ ነው የሚገባው። ምንድን ነው የሚሆነው? እዛ ከገባ በኋላ ተልእኮ አይሰጠውም። ምክንያቱም የጸጥታውን ሁኔታ ሙሉ ኃላፊነት የሚወስደው የፌዴራል ሀይሉ ስለሆነ ማለት። በተፈናቃዮች በጊዜያዊ አስተዳደሩና በማንነትና ወሰን አስመላሽ ኮሚቴዎች የተሰነዘሩትን ቅሬታዎች አስመልክተን የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ

ዶክተር ለገሰ ቱሉንም ሆነ የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታውን በስልክ ለማግኘት ያደረግነው ጥረት አልተሳካም። የትግራይ ደቡባዊ ዞን አስተዳደር ከራያ አላማጣ ወረዳና አላማጣ ከተማ ተፈናቅለው በመሆኒ በማይጨውና በመቀሌ ከተማ ተጠልለው ቆይተዋል ያሏቸው ከ17ሺ በላይ ነዋሪዎች በይፋ ወደ ቀያቸው መመለሳቸውን ያስታወቀው በሳምንቱ መጨረሻ ነበር። የትግራይ ክልልን መነሻ አድርጎ ወደ ሰሜን ኢትዮጵያ አካባቢዎች ተስፋፍ

የነበረውን ግጭት ያስቆመው የፕሪቶሪያው የሰላም ስምምነትና ያን ተከትሎ ወጣ የተባለው ዝርዝር ያፈጻጸም ሰነድ የተፈናቀሉ ሰዎች ወደ ቀያቸው እንደሚመለሱ፣ የታጠቁ ኃይሎች ትጥቃቸውን እንደሚፈቱና የፌዴራል ኃይሎች የአካባቢውን ጸጥታ እንደሚቆጣጠሩ ያስገናዝባል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አድራጌ።

አድማጮቻችን አሁን ደግሞ ወደዚህ ወደ ዋሽንግተን እንመለስና በሳምንታዊ የሆነው ዋሽንግተን በዚህ ሳምንት ዘገባችን እናደርሳለን። የዛሬው ርዕስም መጪው መቶ ቀናት ለዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ የሞት ሽረት ይሆናሉ ተባለ የሚለው ይሆናል። የሪፐብሊካኑ ፕሬዚዳንታዊ እጩ ዶናልድ ትራምፕና የዲሞክራት ፕሬዚዳንታዊ እጩ ምክትል ፕሬዚዳንት ካማላ ሀሪስ አንድ ጊዜ የሪፐብሊካኑን እጩ ሌላ ጊዜ ደግሞ የዲሞክራቱን እጩ በመምረጥ በሚታወቁት ግዛቶች ለማን ድምጻቸው እንደሚሰጡ እስካሁን ያልወሰኑ መራጮችን ቀልብ ለመግዛት ጥረት በያዙበት በአሁኑ ወቅት

አንዱ በሌላው ላይ የተነጣጠረ የሰላ ጥቃት መሰንዘራቸውን ቀጥለዋል። ሁለቱ ወገኖች ከሶስት ወራት ያነሰ ያለ ጊዜ ብቻ ለቀረው ምርጫ በየፊናቸው በሚያካሄዱት የምረጡ ዘመቻ ፉክክርም ይበልጥ ተጋግሞ ይቀጥላል ተብሎ ተጠብቋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ያደረሰችን ዘገባ ዝርዝር አሉላ ከበደ እንደሚከትሉ ያቀርቧል።

100 አንድ መቶ ቀናት ብቻ በቀረው የዩናይትድ ስቴትስ አጠቃላይ ምርጫ የሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ በሴንት ክላውድ ሚኒሶታ ባያካሄዱት የምረጡኝ ዘመቻቸው ወቅትም በዲሞክራቷ ተቀናቃኛቸው ምክትል ፕሬዚዳንት ካማላ ሀሪስ ላይ የሚሰነዝሩትን ጥቃት አጠናክረው ቀጥለዋል። አሁን አዲስ ሰለባ አለን። ካማላ ፍጹም አዲስ

ይህንም ደጋፊዎቻቸው የጩኸት ድምፅ ማሰማት ይዘዋል። አዎን አዲስ ሰለባ የሚሆኑ ሰው አሉን። እንደ እውነቱ ውሳቸው የለየላቸው ግራ ጽንፈኛ ወፈፌ ናቸው። ሀሪስ በበኩላቸው በፒትስፊልድ ማሳቹሴትስ የምረጡኝ ዘመቻቸው ወቅት ለትራምፕ ምላሽ ያደረጉትን ጥቃት ሰንዝረዋል።

እናም ዶናልድ ትራምፕ የስራ ታሪኬን ለማጠልሸት አንዳንድ የሐሰት ወሬዎችን ሲያናፍሱና እርሳቸውና የምርጫ ተጓዳኛቸው የሚናገሯቸውን አንዳንድ ፍጹም ውሸት የሆኑ ንግግሮችን ልብ ብላችሁ ይሆናል። ይህ ፍጹም እንግዳ የሆነ ነገር ነው።

የሐሪስ የምርጫ ዘመቻ የቀድሞ አቃቤ ሕግ ፕሬዚዳንት ጆ ባይደን የሰጧቸውን ድጋፍ ተከትሎ በአጭር ጊዜ ውስጥ የ200 ሚሊዮን ዶላር ድጋፍ ለማሰባሰብ ሲበቃ ከዚህም ውስጥ 66 በመቶ የሚሆኑት ለመጀመሪያ ጊዜ የገንዘብ ልገሳ ያደረጉ መራጮች መሆናቸው ተነግሯል። የኒው ሃምፕሸር ክፍለ ግዛቱ አገረ ገዢ ክሪስ በበኩላቸው

ከሪፐብሊካን ፓርቲያቸው ወገን የሆኑ አስተያየት ሰጪዎች የሃሪስን የዲሞክራት ፓርቲው እጩ ሆኖ መቅረብ ተከትሎ የታየው ሞቅ ያለ ስሜት በ30 ቀናት ዕድሜ ውስጥ ይበናል ብለው እንደሚያምኑ ተናግረዋል። የትራምፕና ጄዲ ቫንስ ዘመቻ በአንጻሩ ግለሰብ ላይ የሚነጣጠሩ ጥቃቶችን ከመጠቀም ይልቅ በፖሊሲ ጉዳዮች ላይ ቢያተኩር ይበጃል ሲሉ ይመክራሉ።

ስኑኑ ትናንት እሁድ በኤቢሲ ቴሌቪዥን ጣቢያ በዚህ ሳምንት የተሰኘ ፕሮግራም ላይ ቀርበው ሲናገሩም ያለውን የጭንቀት ሁኔታ እንዲባባስ ከሚያደርገው ጉዳይ ጋር እንቆይና ሰዎች የዕለት ወጪያቸውን መሸፈን ስለተሳናቸው አሁን ይበልጥ ጭንቀት አድሮባቸዋል። በመኖሪያ ቤታቸውም ሆነ በአካባቢያቸው የደህንነት ስሜት እንደማይሰማቸው በሚያደርግ ጭንቀት ተይዘዋል። ያ ነው

በመጪው ጥቅምት ወር ምርጫ ወጥተው ድምጻቸውን ለትራምፕ እንዲሰጡ የሚያነሳሳቸው ምክንያት። የሜሪላንድ ክፍለ ግዛቱ ዲሞክራት አገረ ገዢ ዌስ ሙር በበኩላቸው የሃሪስ ራዕይ አንድ ጊዜ የሪፐብሊካን እጩ ሌላ ጊዜ ደግሞ የዲሞክራቱን እጩ በመምረጥ የሚታወቁት ቁልፍ ግዛቶች ውስጥ ድምጻቸውን ለማን እንደሚሰጡ እስካሁን ያልወሰኑ መራጮችን ድጋፍ እንዲያገኙ ይረዳቸዋል ብለው ያምናሉ። ሙር ትናንት ከኤቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስም

ይህን ብለዋል። እኔ እንደሚመስለኝ ሰዎች አሁን እያሉ ያሉት በመጨረሻው በዚህ ምርጫ ስላሉን አማራጮች መነጋገር እንችላለን ነው። የዲሞክራሲ ጣፍንታ ብቻ ሳይሆን ለአደጋ የተጋለጠው ስለ ኢኮኖሚ ነፃነት ይሁን ስለ መሠረታዊ እሴቶቻቸው በሚያስቧቸው ነገሮች ጭምር ነው።

ሐሪስ የፊታችን ነሐሴ ላይ በቺካጎ ሊካሄድ ከታቀደው የዲሞክራት ፓርቲያቸው ብሔራዊ ጉባኤ አስቀድመው ለምክትል ፕሬዝዳንትነት ያጫቸውን ሰው ማንነት ይፋ ያደርጋሉ ተብሎ ይጠበቃል። የሮድ አይላንድ ክፍለ ግዛት ምክር ቤት አባል የሆኑት የፖለቲካ ሳይንስ ፕሮፌሰሯ ጆንስ ፒክማንም እጩዎች አብዛኛውን ጊዜ የምርጫ ዘመቻቸውን የማመጣጠን አቅም የሚሰጥ አጋር ይመርጣሉ ይላሉ። በስካይፕ አማካኝነት ቀርቦ ለአሜሪካ ድምፅ በሰጡት አስተያየትም

እንዲህ አስረድተዋል። በምርጫ ዘመቻው ለምክትል ፕሬዚዳንትነት የሚታጩት ሰው ከየትኛው ግዛት ናቸው የሚለው ብዙውን ጊዜ ከግምት የሚያስገቡት ጉዳይ ነው። ለምሳሌ ያህል እርሳቸው ከምዕራብ ዩናይትድ ስቴትስ ክፍለ ግዛት የመጡ እንደመሆናቸው ምክትላቸው የሚሆኑትን እጩ አነስተኛ ደጋፊ ሊያገኙ ከሚችሉባቸው የመካከለኛው ምዕራብ ክፍለ ግዛቶች ሊያደርጉ ይችላሉ።

ትራምፕ በበኩላቸው ከእርሳቸው በዕድሜ በእጅጉ የሚያንሱ ሰው በመምረጥ የምርጫ ዘመቻቸውን ሚዛን ለማመጣጠል ሞክረዋል። ሐሪስ በአትላንታ ጆርጂያ የሚያካሄዱትን የምረጡኝ ዘመቻቸውን ጨምሮ ሥራ የበዛበት ሳምንት ከፊታቸው ተደቅኗል። የትራምፕ የምርጫ ዘመቻን በአንጻሩ በመጪው ጥቂት ቀናት ውስጥ በፔንስልቬንያ ኔቫዳና አሪዞና ክፍለ ግዛቶች የምረጡኝ ዘመቻ እንደሚያካሄድ በድር ገጻቸው ላይ ይፋ ያደረጉት መረጃ

ያመለክታል። አድማጮቻችን የተካተላቸው የምትገኙት ከዋሽንግተን ዲሲ የተላለፈላቸው የሚገኘውን የሰኞ ምሽት ሐምሌ 22 2016 ዓ ም የአሜሪካ ድምፅ ዝግጅታችን ነው። የመጀመሪያ አጋማሽ ዝግጅታችን አጠናቀናል። ሁለተኛው አጋማሽ ዝግጅታችን ደግሞ የምንጀምረው በሳምንታዊው የሀኪሞን ይጠይቁ ቅንብራችን ነው።

ሳምንታዊው የሐኪሞን ይጠይቁ በዛሬው ትኩረቱ አማራጭ ወይም ተለዋጭ በመባል የሚታወቀውን የሕክምና አይነት ይመለከታል። ለመሆኑ ይህ የሕክምና አይነት ምንድን ነው? በምን መንገድ ለጥቅም ይውላል? ምን አይነት ፈተናዎች አሉት? የሚሉትና ሌሎችን ጥያቄዎች የዩናይትድ ስቴትስ የምግብና የመድኃኒት ቁጥጥር ባለስልጣን የሚከተላቸው መመዘኛዎችን ጨምሮ ሙያዊ ማብራሪያ የሚሰጡን የመድኃኒቶች ጥናትና ምርምር አዋቂም ጋብዘናል። እንግዳችን ዶክተር አሌክስ አካሉ በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር በምርምር ባለሙያነት ያገለግላሉ።

ዶክተር አሌክስን ያነጋግራቸው አሉላ ከበደ ነው፣ እንደሚከተለው ይቀርባል። ዶክተር አሌክስ አካሉ በቅድሚያ ለጊዜው አመሰግናለሁ። በጣም አመሰግናለሁ አሉላ፣ ለሰጠኝ ዕድል። ዶክተር አሌክስ በዚህ ሳምንት የሀኪሞን ይጠይቁ ፕሮግራማችን በአማርኛው በግርድፉ አማራጭ ህክምና፣ በእንግሊዝኛው አጠራር ኦልተርኔቲቭ ሜዲሲን የተባለውን የህክምና ዘርፍ ምንነት ነው የምናየው። አማራጭ ህክምና የሚለው በራሱ ምንድን ነው የሚለውን በማየት ብንጀምር። አመሰግናለሁ አሉላ

እንግዲህ አሁን እንደጠቀስከው ኦልተርኔቲቭ ሜዲሲን ወይም አማራጭ የህክምና መንገድ ብለው የሚጠሩት እሱ ማለት ምን ማለት ነው? እንግዲህ የምናውቀው ኮንቬንሽናል ሜዲሲን የሚባለው መደበኛው ህክምና፣ መደበኛ የሚባለው ሳይንስ ተረጋግጦ ጥናት ተካሂደውበት ጥናት ያስገኛቸው ውጤቶች ሬጉላቶሪ ቦዲ ሁ አሜሪካ ውስጥ ከሆነ ኤፍዲኤ ይሆናል፣ ኢትዮጵያ ውስጥ ከሆነ የኢትዮጵያን ኤፍዲኤ ይኖራል። በዛ ቀርቦ ያ መስሪያ ቤት ጥናቱን አይቶ አረጋግጦ ኦኬ ይሄ መድኃኒት ወይም ይሄ

ማሽን ወይም ዲቫይስ ለሰዎች አገልግሎት እንዲውል ይፈቅዳል ማለት ነው ያ ኮንቬንሽናል የምንለው እስከ ዛሬ የምናውቀው አልተርኔቲቭ ደግሞ የሚባለው እሱ ማለት ደግሞ በተቃራኒው እንደ ኮንቬንሽናሉ በጣም ሪገረስ የሆነ ጥናት ያልተደረገበት ማለት ነው እስኪ አሁን ደግሞ የዘመናዊውን ህክምናና አማራጭ ህክምና በምሳሌዎች አስደግፈው ቢያብራሩልን ጥሩ ለምሳሌ ኮንቬንሽናል የምንላቸው

መጀመሪያ በላብራቶሪ ይጠናሉ። ከዛ ወደ አኒማል ሞዴል ይሄዳል። ከዛ ወደ ሹማንስ ይሄዳል። ከዛ በኋላ ፖስት ማርኬቲንግ የሚባል ክላሲፊኬሽኖች አለት ይከፋፈላል። በዚህ በዚህ ማለት ነው። በጣም ብዙ ጥናቶች ተደርጎበት ነው መጨረሻ ላይ ለሰዎች ጥቅም እንዲውል የሚደረገው። ይሄኛው የባህላዊ ህክምናው ግን የሚለየው ከአልተርኔት ሜዲስኑ እንደዚህ አይነት ጥናቶች የማካሄድ ነገር የለም። አንደኛው ትልቁ ችግሩ ተብሎ የሚታሰበው አንደኛ

ሪሶርስ ማጣት ነው። ሪሶርስ ኢንቴንሲቭ ስለሆነ፣ ሪሶርስ ኢንቴንሲቭ ስንል እንግዲህ በጣም ብዙ ብር የሚጠይቅ ሊሆን ይችላል እንደ በቀላሉ በኮንቬንሽናል ሜዲሲን የምናወጣው ብር በጣም ብዙ ቢሆንም ግን ከዛ የበለጠ ብር ይጠይቃል የሚል አይነት አመለካከት አላቸው ብዙ ሪሰርቾች እንደሚያሳዩት። ስለዚህ ያን ያህል እንደ ኮንቬንሽናል መደበኛው የህክምና መንገድ እሱ ባለፈበት መንገድ ያላለፈ ስለሆነ አሁን ለምሳሌ ከባህላዊ ህክምናዎች አሁን ለምሳሌ ጉንፋን ሲይዘን ነጭ ሽንኩርት በማር መወተት

አፍልታችሁ ምናምን ተጠቀሙ ይባላል። አናውቀውም ምን ያህል ሽንኩርት መጠቀም እንዳለብን፣ ምን ያህል ማር መጠቀም እንዳለብን። ግን በልምድ ሰዎች ከጥንት ሲወርድ ሲዋረድ የመጣ ልምድ አለ። ግን ያ መጠን ትክክለኛ ነው ወይስ አይደለም የሚል በጥናት የተደገፈ ነገር የለም። ያ ነው እንግዲህ ኦልተርኔት ሚዲሲን የሚያስብለው ወይም የባህላዊ ሕክምና ወይም ከመደበኛው ተለዋጭ የህክምና መንገድ ይሄ ይመስላል። ዶክተር አሌክስ ግን ይህ አማራጭ ህክምና ተግባር ላይ እንዲውል

በተለይ እንደ ዩናይት ስቴትስ ባለ የህክምናው አሰጣጥ የራሱ ስርዓት ባለበት ሀገር የሚፈቀድበት መንገድ አለ። ለምሳሌ አፍሪካ ውስጥ በስፋት የባህል ህክምና አዋቂዎች ይሄን ተጨማሪ የሚባለውን ህክምና ይሰጣሉ። በምስራቁ ዓለም ይልቁንም በቻይና በስፋት እንደሚሰጥ ይታወቃል። አይነታቸውም ብዙ ነው፣ የህክምናዎቹን በዩናይት ስቴትስ እርስዎ በሚሰሩበት ብሔራዊ የምግብና መድኃኒቶች ቁጥጥር ባለስልጣን

ይህን የህክምና አገልግሎት እና ብቃት የሚያረጋግጥ ተቋም በጥናት እንዲያልፍ የሚያደርግበት የሚፈቅድበት መንገድ አለ? ከሆነ ምን አይነት ነገሮች አሉ? አጭሩ ለመመለስ አዎ አሉ። እንዲያውም አንድ ሶስት አራት በዚሁ ኮምፕሊመንታሪ ኦልተርኔቲቭ ሜዲሲን ካም ብለው ነው የሚሉት። በሱ ዙሪያ ያሉ እና አንድ አራት አምስት የጸደቁ አሉ። ዩ ኤስ ኤፍ ዲ ኤ ውስጥ ያለፉ ማለት ነው። እነሱን ኤግዛምፕሎች ወደ ኋላ አመጣባቸዋል ግን

ትልቁ ቻሌንጅ ቅድም እንዳነሳሁት እነዚህም የባህላዊ መድኃኒቶች መድኃኒቶች እንግዲህ ብዙ አይነት ናቸው። እጽዋቶች ላይ ብቻ የሚገኘው ሳይሆን ምንጠቀማቸው ማሽኖች ሊሆን ይችላል። በድምጽ የሚወጡ ህክምና እና እንዲሁም ኤፍዲኤ በአራት ዶሜን ነው የሚከፍላቸው። እነዚህም ኦልተርኔቲቭ ትሪትመንት የሚባሉትም ማለት ነው። አንደኛው ይለዋል፣ ባዮሎጂካል ቤስት ይለዋል። ከእጽዋት የወጡትን እጽዋት ነክ የሆኑትን በሙሉ ባዮሎጂካል ቤስት ይለዋል። አንደኛው ክፍል ይሄ

ሁለተኛው ኤነርጂ ቴራፒስት የሚላቸው አሉ። ኤነርጂ ብሎ ሲያወላ የሚለኩና የማይለኩ ኤነርጂዎች አሉ። አሁን ኮንቬንሽናል ሜዲሲን ስትገባ ኤምአርአይ፣ ኤክስሬይ እነዚህ አሁን ኤነርጂ ነው የሚጠቀሙት፣ እና የሚለካ ነው መለካት ይቻላል። የማይለኩ ደግሞ ሳውንድ ኤነርጂዎች አሉ። አሁን በሳውንድ በድምጽ የሰውን ዳንድ ችግሮችን ትሪት ለማድረግ ድምጽ የሚጠቀሙ እነዚህ አሁን ለሜዲቴሽን ሜዲቴት ለማድረግ አንድ ቦታ ላይ ሀሳብን ሰብሰብ አድርጎ ለመቀመጥ እና ሊረዳህ የሚጠቅሙ መንገዶች አሉ።

ሌላ ደግሞ አለ ማኒፕሌቲቭ ኤንድ ቦዲ ቤዝ ፕራክቲስስ የሚሉት ካይሮፕራክቸሮች መሳጅ የሚያደርጉት መሳጅ ቴራፒዎች እነዚህ በዛ ውስጥ ይካተታል። ከዛ ደግሞ ማይንድ ቦዲ ሜዲሲን የሚባል ደግሞ አለ። ያ ማይንድ ቦዲ ሜዲሲን ደግሞ ዮጋ ታይቺ እና የሚባሉ በሩቅ ምስራቅ ላይ የሚጠቀማቸው ሕክምና መንገዶች በዚህ ስር ይካተታሉ። ስለዚህ በጣም ሰፋ ያለ ነው ማለት ነው ይ ኦልተርናቲቭ ትሪትመንት ወይም ኮምፕሊመንታሪ ትሪትመንት። ሌላዎች ቅድም እንዳነሳሁት

ያው ኤፍዲኤ ያጸደቃቸው ትሪትመንቶች እንዳሉ ሁሉ ትልቁ ችግር እንደ ማንኛውም እንደ መደበኛው ህክምና መንገድ ክሊኒካል ትራያልስ የለም፣ ሴፍቲ ዳታ የለውም። ከሲ ዳታ ይጠቅማል አይጠቅመም፣ ስንጠቀመው፣ ስንወስደው ጉዳቱ ምን አለው የለውም የሚለውን ይሄ ሪገረስ የሆነ መንገድ በዛ መንገድ ስለማያልፍ እሱን ለማድረግ ደ በሪገረስ መንገድ እንዲያል ትልቁ ችግር ቻሌንጅ ብዬ ማየው ይሄ ስታንዳርዳይዝ የሆነ ነገር የለውም። አሁን ለምሳሌ

የነችንኩርጥ ነገር ያንስቻ ያለው ለጉንፋን ነችንኩርት አንድ ሰው ስጠይቅ ቢ አንድ ማንኪያ ሊል ይችላል። አንደኛ አይ ግማሽ ማንኪያ አርጎት ነችንኩርት ሊል ይችላል። ከአንድ ማንኪያ ማርጋ ሊሆን ይችላል። የተለያየ አይነት ኢንፎርሜሽን ያለው በየሀገሩ ስትሄድ ደግሞ በጣው ልክ ይለያያል። ስታንዳርዳይዝ የሆነ ነገር ስለለለ እሱ ትልቅ ትልቅ ትልቅ ችግር ፈጥሯል። ለሬጉላቶሪ ኤጀንሲዎች ይህ ነገር ጥናት ተደርጎበት ወደ ገበያ እንዲመጣ ላለማድረግ እነዚህ ትልቅ ተጽዕኖ አድርገዋል ማለት ነው።

ግን ይህም ሁሉ ተጽዕኖ ኖሮ፣ ለምሳሌ በቅርቡ ኤፍዲኤ ያጸደቀው አንድ መድኃኒት አለ። ያ መድኃኒት እንግዲህ በሀገራችን አጠፋሪ ወይም ማሪዋና ሁለት አይነት ማሪዋና እንትኖች አሉት። አንደኛው እንደዚህ ሰውን የማሰብ የማስተዋል ነገር የሚረብሸው ፓርት አለ። ሌላው ደግሞ ምንም አይነት ረብሻ የማያመጣ አለ። ሁለት አይነት ክፍፍሎች አሉት። አንደኛው ቲኤችሲ ይባላል፣ አንደኛው ሲቢዲ ይባላል። ምንም አይነት ችግር የማያመጣ የማሪዋና ክፍል

ወስደው ሲቪዲ የሚባለው ካናቢዲዮል ያን ወስደው አንድ መድኃኒት አፕሩብ አድርገዋል። ያ መድኃኒት ኢፒዳዮሌክስ ይባላል። ኢፒዳዮሌክስ ማለት በጣም ሬር ሆኖ በጣም ሲቪየር ፎርም ኦፍ የመጣል በሽታ ኤፒለፕሲ ያለባቸውን ሰዎች ሁለት ለማከም አስቸጋሪ የሆኑ የመጣል በሽታ ያለባቸውን ሰዎች ይችላል። ለምሳሌ ሌኖክስ ጋስ ሲንድሮም እና ድራቬት ሲንድሮም የሚባለው ለነሱ እንዲሰራ ተደርገው ከአጠፋሪስ ወስደው ይሄን መድኃኒት

ሰርተዋል ማለት ነው። ሰው አንደኛው ይሄ ነው። ሌላው ደግሞ ከይስትና ላይ ባክቴሪያ እንግዲህ ፕሮባዮቲክስ የሚባለው ለአንጀታችን የሚጠቅም ወይም ይጠቅማል ተብሎ የሚታሰብ ባክቴሪያዎች አሉ፣ ይስቶች አሉ እና ከነሱ ደግሞ ተወስዶ እየተሰራበት ያለ ትሪትመንት አለ። እሱ ደግሞ አሁን ለምን ይጠቅማል? እነዚህ ለኢንፍላማቶሪ ባውል ሲንድረም ላለባቸው፣ ለኢሪተብል ባውል ሲንድረም ላለባቸው

ይህን ለሜንታል ሄልዝ የሚጠቅም እንግዲህ ሜንታል ኢሹ እንዴት ከሆዳችን ጋር ከአንጀታችን ጋር እንዴት አይነት ግንኙነት እንዳለው ይሄ ገት ብሬን አክሲስ የሚባለው አንጀታችን ጥሩ ካልሆነ ሜንታል ሄልዛችን ራሱ እንግዲህ ያመጣል። እሱን ለመዋጋት ሌላው አኩፓንቸር እንግዲህ በቻይና ይታወቃል። አኩፓንቸር ሀገራችን ላይ ይታወቃል ብዬ አስባለሁ በደንብ እና እሱን ራሱ እነዚህ አርትራይተስ የመገጣጠሚያ ላይ የሚመጡ ህመሞችን ክሮኒክ የሆኑ ህመሞችን እነሱን ትሪት ለማድረግ አጥልቋል። ኤፍዴ መልካም

ዶክተር አሌክስ አካሉ የፋርማሲ ሳይንስ ባለሙያና በዩናይትድ ስቴትስ ብሔራዊ የምግብና መድኃኒቶች ቁጥጥር ባለስልጣን የጥናትና ምርምር ባለሙያ ሙያውን ለሚመለከቱ ጥያቄዎች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ላ ስለሰጠኝ እድል፣ እግዚአብሔር ይስጥልኝ። በሌላ ጊዜ እስክንገናኝ መልካም ጊዜ ይሆንልናል።

አድማጮቻችን አሁን ደግሞ የምናልፈው ሳምንታዊ ስፖርት ዘገባዎች ነው። የዛሬ ስፖርታዊ ዘገባዎችን ሀብታሙ እዚህ ስቱዲዮ ተገኝተው ከኔ ጋር ቆይታ በማድረግ ነው ወደ እናንተ የምናደርሰው። ሀብታሙ እንኳን ደህና መጣህ። የፓሪስ ኦሎምፒክ ነው ትኩረታችን የሚሆነ አድማጮችም እንደሚገምቱት በሴን ወንዝ ለመጀመሪያ ጊዜ የተከፈተው ከስቴዲየም ውጭ አጠቃላይ፣ እስኪ የመክፈቻውን ድባብ ንገረን። ውዝግቡም አብሯለ ያው የፓሪስ ኦሎምፒክ እጅግ ደማቅ ነበር አከፋፈቱ ፓሪስ ፈረንሳይ የምትታወቅበት የኪነ ጥበብን እንዲሁም ደግሞ የታሪክ መናገሻነቱን

አንድ ያደረገ አይነት ልዩ ትርኢት ቀርቦ ነበረ። የችቦ ልኮሳ ስነ ስርዓቱ ከዛ ጎን ለጎን ደግሞ ሌዲ ጋጋን ሴሊን ዲዮንን የመሰሉ ታዋቂ ሰዎች የሳተፉበት የኪነ ጥበብ ዝግጅት ነበረ። የተለያዩ ከአራት ዓመት በኋላ ነበር። በከፍተኛ ህመም ውስጥ ስለነበረች የድምፅ አቅሟም ተፈትኖበታል። አሁንም ቢሆን ስቃይ ውስጥ ብትሆንም ለዚህ ልዩ መርሃ ግብር ግን ልዩ ድባብን አጎናጽፋ አልፋለች። ሌላው ደግሞ እነ ዚነዲን ዚዳንን የመሰሉ

ራፋኤል ናደልን የመሰሉ ታዋቂ የስፖርት ሰዎችም ተሳትፎበታል። በአጠቃላይ የኪነ ጥበብና የስፖርት ቅንጅቱ እጅግ የደመቀ ነበረ። በዛው ልክ ግን አወዛጋቢነቱንም እየተነሳ ይገኛል። ውዝግቡም ደግሞ የተነሳው ከቀረቡት ትርኢቶች መካከል አንዱ ዘ ላስት ሳፐር የተሰኘውን የሊዮናርዶ ዳ ቬንቺን የቀደመ ስራ መሰረት ያደረገ

የመቻቻልን መንፈስ ያሳያል ተብሎ የቀረበ ትርኢት ነበረ። ትርኢቱ ግን በክርስትና ሃይማኖት ላይ ስላቅ የሚፈጥር ብዙዎችን ያስደነገጠና ያስከፋ ነው በሚል ውዝግብን ፈጥሯል። የካቶሊክ ቤተ ክርስቲያንም ሳትቀር ስሜቷን ገልጻለች። በዚህ ጉዳይ አስተባባሪዎቹ፣ አቅራቢዎቹ ይቅርታ ጠይቀዋል። ዘንድሮ ላይ አስር ሺህ በላይ ተወዳዳሪዎች ይሳተፋሉ። ከሶስት መቶ በላይ ሜዳሊያዎች ተዘጋጅተዋል። ከሁለት መቶ በላይ ሀገራት የሚሳተፉበት ትልቅ

ኦሎምፒክ ነው ተብሎ ነው የሚጠበቀው። እንግዲህ ስለ አከፋፈቱ እስካሁን ድረስ ስላሉት ሁኔታዎች ላይ ይህን ነገር ማንሳት እንችላለን። የቀጥሎ የሚታየው እንግዲህ ውድድሩ ከተጀመረ ቀናቶች አልፈዋል። የሜዳሊያ ሰንጠሮች እነማን መሩት የሚል ነው። አድማጮቻችን ደግሞ ማወቅ የሚፈልጉት ብዬ ማስበው ኢትዮጵያውያን የሚወዳደሩባቸው ውድድር

ኤርትራውያን የሚሳተፉባቸው እንዲሁም አሜሪካ ራሷ ምን ላይ ደረሰች የሚለው አጠቃላይ ሜዳሊያ ሁኔታው ምን ይመስላል? እስካሁን ድረስ ከጥቂት ደቂቃዎች በፊት ወደ ስቱዲዮ ከመግባታችን በፊት ያለውን የሜዳሊያ ሰንጠረዥ አይቼ ነበረ። የሚጠበቁ ሀገራት አይደለም። እስካሁን ድረስ እየመሩ ያሉት የጃፓን ቡድን ነው። እንግዲህ ድል እየቀን ነው የሚገኘው እስካሁን ድረስ በስድስት ወርቅ በሁለት ብርና በአራት ነሐስ በአጠቃላይ አስራ ሁለት ሜዳሊያዎች አንደኛ ደረጃን ይዞ እየመራ ይገኛል የጃፓን ብሔራዊ

የኦሎምፒክ ቡድን ቻይና ትከተላለች፣ በአምስት ወርቅ በሶስት ብርና በሁለት ነሐስ። ደቡብ ኮሪያና ሶስተኛ ዩናይትድ ስቴትስ እስካሁን ድረስ እንግዲህ በስድስተኛ ደረጃ ላይ ትገኛለች። በአጠቃላይ ድምር አስራ አምስት ሜዳሊያ እንግዲህ ከዚህ በኋላ ባለው ትከተልና ወደ ቀዳሚነቷ ትመለስ እንደሆነ እናያለን። የኢትዮጵያ

የምትሳተፍባቸው አብዛኞቹ ዘርፎች አትሌቲክስ እንደመሆናቸው መጠን በዚህ ሳምንት አጋማሽ ጀምሮ የማጣሪያና የመጨረሻ ወይም የማጠናቀቂያ ውድድሮች ይከናወናሉ ተብሎ ይጠበቃል። በርካታ ውድድሮች ይከናወናሉ ተብሎ ነው የሚጠበቀው። ከሶስት መቶ በላይ ውድድሮች አሉ።

አዳዲስ ውድድሮችም ይኖራሉ ተብሎ ይጠበቃል። ይህ ነው ያለው ሁኔታ። አመሰግናለሁ። ሀብታሙ ስዩም በፓሪስ ኦሎምፒክ ላይ መረጃዎች ወደ እናንተ ነበር ያደረሳችሁ። አድማጮቻችን እነዚህን የተመለከቱን ዝርዝር ጉዳዮችን የኦሎምፒክ የተመለከቱትም በዌብሳይታችንና በቀጣዩ ቀናት ወደ እናንተ የምናደርስ ነው የሚሆነው የዛሬ የሰኞ ምሽት አምላይ ሁለት 2016 ዓ ም ዝግጅታችን በዚሁ አበቃ። አስመሟየ ነው እያስተናግድኳችሁ አብሬያችሁ ነበርኩኝ። መልካም ምሽት ይኖላችሁ። Thank